ጤናና አካባቢ። ከትናንት በስቲያ እኩለ ሌሊት ላይ የተሰናበተው ጎርጎሮሶ 2 2017 ጥቅምት ወር በየትኛውም የዓለም ክፍል ከመቼውም የበለጠ ሞቃት የአየር ጠባይ የተመዘገበበት እንደነበር ግሎባል ክላይሜት ሪፖርት ያመለክታል። በከባቢ አየር ውስጥ ተከማችተው ሙቀቱን ከሚያምቁ ጋዞች ካርቦን ዳይኦክሳይድ ግንባር ቀደሙ መሆኑን የዘርፉ ምሁራን ይጠቁማሉ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ፣ የካርቦን ክምችትን ከአየር ውስጥ ለመቀነስ ዛፎችን መትከል እንደመፍትሄ ሲጠቀስ ኖሯል። ከየኢንዱስትሪው የሚወጣውን ካርቦን እየሰበሰቡ ምድር ውስጥ ለዘመናት ማከማቸት ደግሞ ሌላው ስልት ነው። ለዝርዝሩ ለጥቂት ደቂቃዎች አብረን እንቆይ። ከባቢ አየርን በመበከል ሙቀትንም በማመቅ ግንባር ቀደም ተወቃሽ የሆነውን የካርቦን ዳይኦክሳይድ ልቀት ለመቀነስ ሀገራት ቃል ከገቡ ከሁለት አስርት ዓመታት በላይ ያስቆጥረዋል። ተግባራዊ እርምጃው ግን ዛሬም ዳተኛ ነው። በዚህም ምክንያት የዓለም የሙቀት መጠን ከዓመት ወደ ዓመት ከፍ እያለ መሄዱ እንዲሁም በወቅቶች መፈራረቅ ጊዜ ያልተለመደ የአየር ጠባይ ማስተናገድ ግድ እየሆነ መምጣቱ ብዙዎችን ያሳስባል። እናም የተለያዩ ስልቶችን ለመጠቀም ጥረቶች እየተደረጉ ነው። በመደበኛነት ከሚታወቁት ዛፎችን በኢንዱስትሪ ያላደጉ ሀገራት ተክለው የደን ሀብታቸውን እንዲያስፋፉ የሚደረገው ማበረታታት ሲሆን በለውጡ በኢንዱስትሪ ያደጉት ሀገራት ለእነዚህ ሀገራት የሚያደርጉት የገንዘብ ድጋፍ ነው። በሌላ በኩል ደግሞ ከኢንዱስትሪ የሚወጣውን ካርቦን ዳይኦክሳይድ ሰብስቦ ምድር ውስጥ ማጠራቀምም አለ። ሂደቱ እንዲህ ነው። ለምሳሌ ከቅሪተ አጽም ኃይል የሚያመነጩ ተቋማት በሂደት የሚለቁትን ካርቦን ዳይኦክሳይድን ሰብስቦ ለዚሁ ተግባር በተዘጋጀ ቧንቧ አማካኝነት ለማከማቸት ወደ ተዘጋጀው የመሬት ውስጥ አካል ይላካል። ዶክተር ኒልስ ፓውልሰን በአውሮፓ የካርቦን ማጠራቀምን በሚመለከት ምርምር የሚያደርግ ተቋም ወኪል ናቸው። እሳቸው እንደሚሉት ይህ ተግባር ከተጀመረ ቆየት ብሏል። ኢንዱስትሪዎችና የኃይል ማመንጫዎች የሚለቁትን ካርቦን ዳይኦክሳይድ አንዳንድ ሀገራት ለረዥም ጊዜያት አጠራቅመዋል። ኢንዱስትሪዎቹ ካርቦን ዳይኦክሳይድን ያመርታሉ። የኃይል ማመንጫዎች የሚወጣውን ካርቦን ዳይኦክሳይድ ለረዥም ጊዜ ሰብስቦ በመያዝ ላይ ይገኛሉ። በአንዳንድ ሀገራትም ለኃይል ማመንጫዎች የሚወጣውን ካርቦን ዳይኦክሳይድ ለረዥም ጊዜ አከማችተውት ይገኛል። አሁን ምርምሩ ወደ ሲሚንቶ እና የብረት ፋብሪካዎች ገብቷል። እነዚህ ምርቶች ማስቀረት የምንችላቸው አይነት አይደሉም። ነገር ግን የኃይል ማመንጫዎች ከቅሪተ አጽም የሚገኙትን መጠቀም በመተው በረዥም ጊዜ ሂደት ከዚህ ውጭ የሆኑትን የኃይል ምንጮች ወደ መጠቀም ው መሸጋገር ይኖርብናል። ካርቦን ዳይኦክሳይድን በብዛት ወደ ከባቢ አየር እንዲገባ የሚያደርጉ የኃይል ምንጮችን ሀገራት መጠቀም እንዲያቆሙ በየጊዜው ጥሪ ይቀርባል። እንደ ጀርመን ያሉት አርባ በመቶ ገደማ የኃይል አቅርቦታቸውን ከድንጋይ ከሰል ያደረጉ ሀገራት የአካባቢ ተፈጥሮ ተቆርቋሪዎችን ትኩረት ስበው ግፊት እየተደረገባቸው ነው። ዶክተር ፖልሰን ካርቦን ዳይኦክሳይድን ከሚያስከትሉ የኃይል አማራጮች መላቀቅ እንደሚገባ ተመራማሪዎቹ የሚያቀርቡት ሀሳብ ሙሉ በሙሉ ተቀባይነት እንዲያገኝ የሽግግር ጊዜ መስጠት እንደሚገባ ያመለክታሉ። ይህ ነገር ምናልባት እስከ 2050 ድረስ ሙሉ ለሙሉ ተግባራዊ ላይሆን ይችላል። ከቅሪተ አጽም ኃይል የማመንጨቱ ተግባር ወደ ሌላ እስኪሸጋገር ጊዜ ያስፈልጋል። በዚህ ሂደት ግን ካርቦን ዳይኦክሳይድ ወደ ከባቢ አየር መልቀቅ ሳይሆን አምቆ መያዝ ያስፈልጋል። ከኢንዱስትሪውና የኃይል ማመንጫ ዘርፉ የሚወጣው ካርቦን ዳይኦክሳይድ እንደታሰበው ተሰበሰበና ታምቆ ተቀመጠ እንበል። ከዚያስ ምን ይፈጠር ይሆን? ዳግም ስራ ላይ የመዋል እድል አለው? ዶክተር ፖልሰን አንዴ ታምቆ እንዲከማሽ ከተደረገ በኋላ ካርቦን ዳይኦክሳይድን መልሶ ስራ ላይ መዋል የሚቻል አይመስለኝም። ምክንያቱም እጅግ ጥልቅ በሆነ ማከማቻ ማለትም ከአንድ እስከ ሁለት ኪሎ ሜትር በሚደርስ ርቀት ነው የሚቀመጠው ከከርሰ ምድር ውሃው አቅራቢያ። በዚያ ጥልቀት ላይ ለመጠጥ የሚውል ውሃ የለም። እዚያ ያለው ጨዋማ ውሃ ነው። ካርቦን ዳይኦክሳይዱ ወደ ጨዋማው ውሃ ይሰርጋል፣ ከውሃውም ጋር ይቀየጣል። ልክ በቤታችን የቧንቧ ውሃን ከጋዝ ጋር እንደምንቀላቅለው ማለት ነው። ካርቦን ዳይኦክሳይዱን ከማከማቸው አውጥቶ መለየት ቢፈለግ መጀመሪያ ጨዋማውን ውሃ ማጣራት ያስፈልጋል። ያ ደግሞ መቼም አይሆን፣ ምክንያቱም ጨዋማ ውሃ አንፈልግም። ካርቦንን የመሰብሰቡ ዋና ዓላማ ከባቢ አየር ውስጥ የተከማቸውንና ወደፊትም የሚገባውን የካርቦን ዳይኦክሳይድ መጠን ለመቀነስ እንደመሆኑ የሲሚንቶ ፋብሪካዎች፣ የብረት ፋብሪካዎች፣ የወረቀት ፋብሪካዎችና መሰል ግዙፍ ኢንዱስትሪዎች ከየጭስ ማውጫቸው ላይ ካርቦን ዳይኦክሳይድን መሰብሰብ ይችላሉ ነው ተመራማሪው የሚሉት። ሀሳቡን ብዙዎች ሊስማሙበት ይችሉ ይሆናል፣ ግን ቴክኖሎጂው በቀላል ገንዘብ ተግባራዊ የሚሆን አይመስልም። እውነት ነው። በጣም ውድ ቴክኖሎጂ ነው። በዝቅተኛ ደረጃ ስራ ላይ የሚውል ቴክኖሎጂም አይደለም። እሱን ለማድረግ ትልቅ የኃይል ማመንጫ፣ ግዙፍ የብረት ፋብሪካ የመሳሰሉት ሊኖሩ ይገባል። ምክንያቱም ሰፊ መዋለ ንዋይ ያስፈልጓል። እንዲያም ሆኖ በከባቢ አየር መበከል የሚቸገሩ በማደግ ላይ የሚገኙት ሀገራት ይህን ቴክኖሎጂ ለመጠቀም ከተመራማሪዎቹ ጋር በቅርበት እየሰሩ እንደሆነም ዶክተር ኔልስ ፖውልሰን ሳይገልጹ አላለፉም። በአንድ በኩል ከባቢ አየርም በክሏል እየተባለ የሚወቀሰው ካርቦን ዳይኦክሳይድ ተሰብስቦ መሬት ውስጥ እንዲከማች ይፈለጋል። ይህ አየሩን ከብክለት ያድነው ይሆናል። መሬት ውስጥ መከማቸቱ ላፈሩ ችግር አይኖረው ይሆን? ካርቦን ዳይኦክሳይድን ስናከማች ከአንድ እስከ ሁለት ኪሎ ሜትር ርቀት ወደ ውስጥ ገብተን ነው። በዚህ ርቀት የሚከማቸው ካርቦን ዳይኦክሳይድ ፈሳሽ ባለመሆኑ ለማፈትለክ አስቸጋሪ ሁኔታ ውስጥ ይገባል። ወደ ላይ ወጥቶ ቦታ የሚይዝበት አጋጣሚም አይኖረውም። በዚያው በማከማቻ ውስጥ በዚያ ጥልቀት ለማቆየት ይቻላል። እናም በማከማቻ ውስጥ ብቻ እንዲቀመጥ ማድረጉ ተግባራዊ ሊሆን የሚችል ነገር ነው። በዚያም ላይ ጥልቅ መሆኑ ጥሩ ነው። ምክንያቱም ማከማቻውን ለማዘጋጀት ጥናቱ በአግባቡ ሳይሰራ ቀርቶ ከሆነም የከርሰ ምድር ውሃውን ከብክለት ለመከላከል በተጨማሪ ሁለተኛ ደረጃና ሶስተኛ ደረጃ ካርቦን ዳይኦክሳይድን ሁሉ አምቆ የማከማቸት ዋስትና አለውም። ምክንያቱም እንዲህ ያለ አጋጣሚ ሲኖር የነዳጅም ሆነ የጋዝ ልቀት ሊኖር ይችላል። ከማከማቻው የካርቦን ዳይኦክሳይድ ፍሰት ከኖረም ሊሄድ የሚችለው ወደ ላይ መሆኑን አክለው የገለጹት ተመራማሪው ፍንዳታ የማስከተል አቅም የለውምም ይላሉ በዚያም ላይ በድንጋዮች መካከል ስለሚጓዝም ጉዞ እጅግ አዝጋሚ እንደሚሆን ነው ያመለከቱት። በዚህ ሂደት ለመጠጥ ከሚውለው የውሃ ክምችት ጋር ሊቀላቀል ይችላል። ግን ችግር የለውም። የሚጠጣው ውሃ ከካርቦን ዳይኦክሳይድ ጋር ሊደባለቅ ይችላል። ይህም ያን ያህል ጉልህ የሚባል ችግር አይደለም። ይህ ደግሞ ከሶዳ ኢንዱስትሪው የሚታይ ነው። ማለትም ኮካም ሆነ ጋዝ ያለው ውሃ ቢጠጣ መርዛማነት የለውም። እናም ከዚህ አኳያ ችግር አይፈጥርም። ችግር የሚሆነው ካርቦን ዳይኦክሳይድ የአሲድነት ባህሪ ስላለው የተገጣጠሙትን ነገሮች ሊያዘጋቸው ይችላል። ይህም ቢሆን ይላሉ ተመራማሪው ካርቦን ዳይኦክሳይድን ሰብስቦ የማከማቻውን ስልት የሚከታተለው ዘርፍ ችግሩን ሊደርስበት ይችላል። ፍሰቱም እንዲቆም ይደረጋል። ዋናው ነገር ግን ለዚህ አገልግሎት የተመረጠው ቴክኖሎጂ አይነት ነው። በነገራችን ላይ ካርቦን ዳይኦክሳይድን በመሬት ውስጥ ማከማቸት የሚሰጠው ጥቅም ከባቢ አየርን ከካርቦን ማጽዳት ብቻ አይደለም። ይህን ስልት በተዘዋዋሪ ለሌላ ጥቅም ያዋሉት አሉ። ዩናይትድ ስቴትስ አንዷ ናት። ዶክተር ፖልሰን ካርቦን ዳዮክሳይድን በመሬት ውስጥ የማከማቸቱ ስልት ጠቀሜታው የታየው ከዩናይትድ ስቴትስ ነው። እዚያ ብዙ ነዳጅ ዘይትና ጋዝ ለማምረት ይጠቀሙበታል። ለዚህ ሲሉም በተፈጥሮ የነዳጅ ዘይትና ጋዝ ክምችት ባለበት አካባቢ ካርቦን ዳዮክሳይድ እንዲሰርግ ያደርጋሉ። ካርቦን ዳዮክሳይዱ በማከማቻ ውስጥ ይዘግጥና ዘይትና ጋዙን ገፍቶ ያወጣዋል። ይህ ካርቦን ዳዮክሳይድን ወደ መሬት ውስጥ የማስረጉ እውቀት ደግሞ በ1970ዎቹ የተጀመረ ነው። ከዚያም በ19 ዘጠናዎቹ መጀመሪያ ገደማ ኖርዌይ የካርቦን ቀረጥን ስትቀንስ የኖርዌይ ነዳጅ ኩባንያ ግብር መቀነስ ከተሻለ እንደ ዩናይትድ ስቴትስ ካርቦን ዳይኦክሳይድን ለማከማቸት ወሰነ። እናም ወደ ከባቢ አየር በመልቀቅ ፈንታ በሰሜን ባህር አካባቢ ካርቦን ዳይኦክሳይድን ማከማቸት ጀመረ። በዚያ ምክንያትም ቀረጥ ማስቀነስ ቻለ። አሁን ላለፉት 21 ዓመታት የኖርዌይ የነዳጅ ማጣሪያ ኩባንያ በየአመቱ ወደ ከባቢ አየር ሊገባ የሚችል አንድ ሜጋ ቶን ካርቦን ዳይኦክሳይድ እያከማቸው ይገኛል። የዘርፉ ተመራማሪ ዶክተር ኒልስ ፖልሰን ይህ እጅግን ብዙ የሚባል አይደለም ባይ ናቸው። በዚህ መንገድ ካርቦን ዳይኦክሳይድን እየሰበሰቡ ከሚያከማቹ ሀገራት ካናዳ እና ዩናይትድ ስቴትስ ንቁ እንቅስቃሴ እንደሚያደርጉ ነው ባለሙያው የሚናገሩት። ቻይናና አልጀሪያም ካርቦንን ማከማቸቱን ተያይዘውታል። በርካታ ሀገራት ካርቦን ዳይኦክሳይድን እየሰበሰቡ ለማከማቸት እየተንቀሳቀሱ ናቸው። ደቡብ አፍሪካ፣ ናይጄሪያ፣ አውስትራሊያ እንዲሁም በርካታ ሌሎች ሀገራትም ይህን ለማድረግ እያቀዱ ነው። ካርቦን ወደ ማከማቸት መግባት የሚፈልግ ሀገር ጥሩ የሆነ የማከማቻ ስፍራ ለመለየት ተገቢውን ካርታ መስራት ይኖርበታል። ይህ ደግሞ ልክ ነዳጅ ዘይትና ጋዝ ለመፈለግ የሚደረገው አይነት ቅየሳ ነው የሚሆነው። ይህ ግን ካርቦን ለማምረስ ሳይሆን ለማከማቸት መሆኑ መታወቅ አለበት። በዚህ ረገድ አውሮፓ በሰፊው እየተንቀሳቀሰች መሆኗን ያመለከቱት ዶክተር ኒልስ ፖልሰን በከፍተኛ የኃይል ማመንጫ ደረጃ ብቻ ሳይሆን በዝቅተኛ የኢንዱስትሪዎች ደረጃም ይህን ካርቦን ዳይኦክሳይድን እየሰበሰቡ የማከማቸቱ ስራ ጅማሮዎች ተበራክተዋል። ለምሳሌም አሉ ጀርመን ውስጥ ከበርሊን አቅራቢያ በምትገኘው ኬትሲን የምርምር ማዕከል አላቸው። የዚህ ማዕከል አንቀሳቃሽ ፖትስዳም የሚገኘው ኬኤፍ ሴት ተቋም ነው። የማከማቻ ስፍራውን ከበው በመለየት ላለፉት ጥቂት የማይባሉ ዓመታት እያከማቹበት ይገኛሉ። በዚህ ስፍራ ካርቦን ዳይኦክሳይድ እንዴት ያሉ ባህርያት እንዳሉት ሁሉ ክትትል እየተደረገ ሲመዘገብ ቆይቷል። አሁን በአግባቡ ለማከማቻነት እንዲውል ተመራማሪዎቹ አካባቢውን ለቀው ከሚወጡበት ደረጃ ላይ ደርሷል። እሳቸው እንደሚሉት አንድ የካርቦን ዳይኦክሳይድ ማከማቻ ስፍራ ስራ ከመጀመሩ አስቀድሞ ይህን መሰሉ ክትትል ሊደረግበት ይገባል። በዚህም ነው ከባቢ አየርን እንዳይበክል የተሰበሰበው ካርቦን ክምችት በአካባቢ ተፈጥሮ ላይ ሌላ ጣጣ እንደማያስከትል ማረጋገጥ የሚቻለው። በአንድ ስፍራ የተዘጋጀ የካርቦን ዳይኦክሳይድ ማከማቻ እንደ መጠኑ ቢለያይም ተገቢው የቅርብ ክትትል እየተደረገበት ከሀያ እስከ ስልሳ ዓመት በዚሁ መልኩ ስራውን ለመቀጠል ይችላል። በአሁኑ ጊዜ ጥቂት የማይባሉ ሀገራት ይህን ለማድረግ ፍላጎቱ ቢኖራቸውም በርካቶቹ ግን ከአቅም አኳያና ይህንን ካርቦንን በማከማቸታቸው ሊያገኙት የሚችሉት ጥቅም እያነሰባቸው ሊሳቡ እንዳልቻሉም አመልክተዋል። በነገራችን ላይ አድማጮች እስከ ዛሬ 220 ሚሊዮን ቶን ካርቦን ዳይኦክሳይድ ወደ መሬት ውስጥ ማከማቻ እንዲገባ ተደርጓል። እስካሁንም በአጠቃላይ በመላው ዓለም ያሉት 21 የከርሰ ምድር ማከማቻዎች በየአመቱ 37 ሚሊዮን ቶን ካርቦን ዳይኦክሳይድ ይሰበስባሉ። ለምድራችን ሙቀት መጨመር መፍትሄ ይሆን ይሆን? ጥያቄው በሂደት መልስ ያገኝ ይሆናል። ማብራሪያውን የሰጡንን የዴንማርክ ዜጋ የሆኑትን የዘርፉን ባለሙያ ዶክተር ኔልስ ፖውልሰንን በማመስገን ለዛሬ ያልነውም በዚሁ እናብቃ። ሸዋ እየለገሰነኝ ሰላም ሁኑ።